ዓለማችን በከፍተኛ ፍጥነት የሚለዋወጥ የቴክኖሎጂ ዘመን ላይ ትገኛለች። ይሁንና በዚህ ዘርፈ ብዙ የቴክኖሎጂ ሙያ ላይ የተሰማሩ ሴቶች ቁጥር አሁንም አናሳ ነው። የዛሬዋ እንግዳችን እሴተ ስዩም በዓለማችን ግዙፍ ከሚባሉት የቴክኖሎጂ ኩባንያዎች መካከል ማይክሮሶፍት ካምፓኒ ውስጥ በአመራርነት ታገለግላለች። ከስመኝሽ የቆየ ጋር አጭር ቆይታ ነበራት፤ እንደሚከተል ይቀርባል። እሴተ ስዩም ተወልዳ ያደገችው አዲስ አበባ ነው። የመጀመሪያና ሁለተኛ ደረጃ ትምህርቷን በካቴድራልና በናዝሬት የሴቶች ትምህርት ቤት ተምራ አስረኛ ክፍል ስትደርስ ከቤተሰቦቿ ጋር ወደ አሜሪካ ያቀናችው እሴተ የሁለተኛ ደረጃ ትምህርቷን ቨርጂኒያ በሚገኘው ቲሲ ዊሊያምስ ትምህርት ቤት ጨረሰች። በቴክኖሎጂ ሙያ የመሰማራት ህልም ጨርሶ ያልነበራትና በአባቷ ገፋፊነት ሕግ ለማጥናት ታስብ የነበረችው እሴተ ለኮሌጅ ኬንታኪ ስቴት ከሄደች በኋላ ያለው የትምህርት ህይወቷ ግን መደበኛ ሂደቱን የተከተል አልነበረም ትላለች። ነገሮች ተለዋወጠው። ፍሪሜድ ነው የጀመርኩት ካሌጅ ካሌጅ ስጀምርም እርግጠኛ አልነበርኩኝም ማለት ራሴን ለማግኘት ሲል መንገድ ላይ ነበርኩኝ ማለት ይቻላል። ከዛ ደግሞ እንደገና ከኬንታኪ ወደ አትላንታ ሄጄ ጆርጂያ ስቴት ስጀምር ሆቴል ሬስቶራንት ኦን የሚያደርጉ ከምፕኒ ስራ አገኘሁኝ እና እነሱ ምን አሉኝ፣ በእኛ ፊልድ ከተመረቅሽ እኛ እንከፍለልሻለን ትምህርት ቤት ሲሉ ወደ ቢዝነስ አድሚኒስትሬሽን ለወጥኩኝ ማለት ነው። ከዛ ግን የምሰራበት ፕሮጀክት ተቋረጠና አለቃዬ በጣም ስለወደደችኝ ሌላ ምን ስራ አለ ስላት፣ የአይቲ ሄልፕ ዴስክ ማለት ሰዎች ኮምፒውተራቸው ሲበላሽባቸው የሚደውሉበት አይነት ቦታ፣ እንደዛ ጀመርኩኝ። ስለዚህ ዳት ዋዝ ማይ በዚህ መልኩ ከቴክኖሎጂ ጋር የተዋወቀችው ሴተ የተማረችውንና ልምድ ያካበተችበትን የቢዝነስ አናሊሲስ ትምህርት ከቴክኖሎጂ ጋር አጣምራ ራሷን ለማዘጋጀት ጊዜ አልፈጀባትም። በቴክኖሎጂ ዙሪያ ያሉ አጫጭር ትምህርቶችን በመማርና ለአመታት ከተለያዩ የዳታ መረጃ አሰባሳቢ ወይም ዳታ አናሊቲክስ ካምፓኒዎች ጋር ስትሰራ ቆይታ የዛሬ ሶስት አመት በግዙፉ የቴክኖሎጂ ካምፓኒ ማይክሮሶፍት ውስጥ ተወዳድራ በሲኒየር ከስትመር ሰክሰስ ማናጀርነት ወይም የስኬታማ ደንበኝነት ከፍተኛ ኃላፊ ሆና ተቀጠረች። ይህንን ስራ ለመስራት ብዙ ስለ አይቲ ፊልድ ትናንሽ ነገሮች ማወቅ ነው የሚጠበቅብሽ። አሁን እኔ የምሰራበት ፕላትፎርም የኦፊስ ትሪ ስክስቲ ፋይቭ ፕላትፎርም ይባላል። ብዙ ሰው ፋሚሊያር ነው ማለት አውትሉክ ኢሜል አለበት ሼር ፖይንት አለበት ወን ድራይቭ አለበት ማይክሮሶፍት ቲምስ አለበት። እና አሁን እነዚህን ነገሮችን የፕሮዳክቶቹን እማውቃቸው ምንድን ነው ከተጠቃሚው ሳይት ነው አንድ ቦታ ሄጄ ስለሆነ ስለዚህ ፕሮዳክት ሳወራ ከተጠቃሚዎች ጋር ኮሚኒኬት ማድረግ እችላለሁኝ። ምክንያቱም ብዙ አይቲ ሪሶርስ አሉ ላይክ ዲሬክትሊ ቴክኒካል ማውራት የሚችል ነው። ግን አይቲን አንደርስታንድ አድርጎ ግን በብዝነሱ ማውራት መቻል እሱ ነው ለዚህ ስራ በጣም ትልቅ የሚጠቅመው ነገር፣ ስለ ብዝነስ ፕሮሰስ ማውራት መቻል፣ ቴክኒካል ካልሆኑ ሰዎች ጋር አውርቶ የፕሮዳክቱ ቫሊዩ ማሳየት መቻል እሱ ላይ ነው እና ብዙ በልምድ ነው። በአለማችን ላይ በቴክኖሎጂ ላይ በዛ ሙያ የሚሰማሩ ሴቶች ቁጥር አናሳ ነው። እንዴት ነው ራስሽን ቴክኖሎጂ ውስጥ ስታገኙ፣ ምኑ ነው የሳበሽ? ሴቶች በጣም ማይኖሪቲ ነን። ከሱም የበለጠ ደግሞ ከለርድ ሴቶች በጣም ማይኖሪቲ ነ የምናገኘው፣ ራሴን የማገኘው ብዙ ጊዜ ወንዶች ነው ቲም ውስጥ ነው። ኢቨን ከስትመር ጋር ስንሄድ የምናገኘው ሞር ወንዶች እና ብዙ ማይኖሪቲ ያልሆኑ ሰዎች ነው የምናገኘው። ያንገር ወመን የአይቲ ሌላ መልክ እንዳለው እና በሱ ስፔስ ደግሞ ሴቶች ኤክሰል እንደምናደርግ ዲስ አድቫንቴጃችንን ለአድቫንቴጃችን መጠቀም አለብን ብዬ አስባለሁ። ማለት አንድ ሩም ውስጥ ዎኪን ሳረግ አስራ ስድስት ነው ነጭ አይቲ ኤግዚኪቲቭስ ተቀምጠው ላገኝ እችላለሁ። ግልት ልት ማውራት ስጀምሪ እና እንዴት በጥሩ ፓዘድቭ ወይ እንደምትመጪ እና ኢንፎርሜሽን የሚፈልጉት እንደምትሰጫቸው ስታውቂ ኦልሬዲ ስታርት ትረስት ማግኘት ትጀምሪያለሽ። ስለዚህ ማይኖሪቲ መሆናችንን፣ ሴት መሆኔን ሁሉንም እኔ ለአድቫንቴጅ ነው የምጠቀምበት። እሴተ በቴክኖሎጂ ሙያ ተቀጥሮ ከመስራት ባለፈ ከጓደኛዋ ጋር በመሆን በኢንፎርሜሽን ቴክኖሎጂ ላይ ድልድይ ሆኖ ለሌሎች እገዛ የሚሰጥ ብሪጅ አይቲ ሰፖርት ሰርቪስ የተባለ የዳታ ቤስ ትምህርት ቤት አቋቁመው ላለፉት አምስት ዓመታት ከመቶ ሀምሳ ተማሪዎች በላይ አስተምረዋል። ከእነዚህም ውስጥ ሰላሳ ሰባት የሚሆኑት በተለያዩ የቴክኖሎጂ ካምፓኒዎች ተቀጥረው ስኬታማ ሆነዋል ትላለች እሴተ። በሌለ ቤት ማስተማር ብቻ ሳይሆን እኔ ደግሞ የብዝነሱን ሳይድ ኦልሶ ኢንተርቪው ማድረግ ፕሬፓር ማድረግ ለልጁ አስተምራቸው ነበረ። ናይንቲ ናይን ፐርሰንቱ አይቲ ኤክስፒሪየንስ የላቸውም። ስለዚህ ይሄንን ቡትካምፕ ክላስ ተምረው ኢንተርቪው አድርገው ስራ ለመግባት አይቲ ፊልድ ውስጥ እናዘጋጃቸው ነበር ማለት ነው። ምን አይነት ልጆች የሚያስተማራቸኋቸው ማለት በምን መስፈርት ነው የምትቀበሏቸው? ብዙ ተማሪዎች ከኢትዮጵያ ጨርሰው በአካውንቲንግ፣ በማርኬቲንግ፣ በኮንስትራክሽን የተለያየ የሚመጡ አሉ። እዚህም ሀገር በሌላ ሞያ ላይ ተሰማርተው ዊ ሀድ ላ ፒፕል ፎር ኤግዛምፕል ላይክ ነርሶች የነበሩ አወሩ በጣም ስለሚከብዳቸው ና ከሪየር መለወጥ የሚፈልጉ ሰው ምንም የባክግራውንድ ሪኳርመንት አልነበረንም። በቴክኖሎጂ ሙያዋ ውጤታማ የሆነችው ሴተ በበጎ ስራዎችም ትሳተፋለች። በተለይ አሁን በኮሮና ቫይረስና በኢኮኖሚ መዳከም ምክንያት አሜሪካ ውስጥ ስራቸውን ያጡ ኢትዮጵያውያንን ለመደገፍ ከሁለት ጓደኞቿ ጋር በሰላሳ ቀን ውስጥ ከአስራ ሁለት ሺህ ዶላር በላይ አሰባስበው ለመቶ አንድ ኢትዮጵያውያን ቤተሰቦች ድጋፍ አድርገዋል። መቶ አንድ ቤተሰቦች መብራት፣ ውሃ፣ ኢንሹራንስ፣ ስልክ ቢሎች ወይንም ደግሞ አንዳንዶቹን ደግሞ በግሮሰሪ ከዛም ውጪ ደግሞ አንዳንድ ታሪኮች ያጋጠመን ስላለ በካሽ መቶ ሀምሳ ብር ማክስመም በአንድ ፋሚሊ በማድረግ እንደዛ በተን ጎላችን ላይ ለመድረስ ችለናል። የሀያ ዓመትና የስምንት ዓመት ወንዶች ልጆች እናት የሆነች ሴተ የስኬቷ ሚስጥር በራስ መተማመኔ ነው ትላለች። በተለይ ወጣቶች በትልልቅ ቦታዎች ላይ ተሰሚነት እንዲኖራቸው እራሳቸውን በአግባቡ መግለጽ መቻል አለባቸው፣ ስትልም ልምዷን ታካፍላለች። እኔም እዚህ ሀገር ስትመጣ በጣም ሻይ ነበርኩኝ። ግን ከጊዜ በኋላ በስራ አለም ላይ ሳየው ሴት ሆነሽ እስፔሻሊ ድምፅሽን ከፍ ካላረች እንደማትሰሚ አየሁት እና በራስ ኮንፊደንስ ካለሽ ደግሞ ሌላ ሰው ሞር ሪስፔክት እንደሚሰጥሽ ግን ሁልጊዜ የምነግራቸው ኢቨን ኢንተርፕሬት የሚመጡትን ልጆች የነበሩትን ምንድን ነው ከትምህርት ገ ነገር ኮሚኒኬሽን ስኪል ነው። ሰዎች መጀመሪያ የሚያዩት አንቺ እንዴ ትራንስሽን ፕሬዘንት እንደምታደርጊ ነው። ከዛ በኋላ ነው የምትሰጩን ኢንፎርሜሽን የሚሰሙሽ። በቴክኖሎጂ ላይ ማንም ሰው ጥርጥር ከነበረው ከዚህ ከኮሮና በኋላ ጥቅሙ ጎልቶ ወጥቷል የምትለው ሴተ በመጪው ጊዜ እጅግ በጣም ዘርፈ ብዙና ሰፊ የስራ እድሎች ባሉት የቴክኖሎጂ ሙያ ላይ መሰማራት የሚፈልጉ ወጣቶች በሚያገኙት አጋጣሚ እራሳቸውን እያስተማሩና ከሌሎች የሙያ ዘርፎች ጋር እያዋሀዱ ስኬታማ መሆን ይችላሉ ስትል ትመክራለች። ለአሜሪካ ድምጽ ሬዲዮ ስመኝሽ የቆየ ከፌርፋክስ ቨርጂን